ሰላም ጤና ስጥልኝ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መጋቢት 25 2014 ዓ ም የጋቢና ቪ መሰናደው ጀመረ ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ይሆናሉ ያነቃቃሉ ያልናቸውን ይዘንላችሁ መጥተናል እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትሆኑ የምንጋብዛችሁ ኤደን ገረመው በመስተንግዶ ብርሃን ኃይሉ በቅንብሩ ነን አብራችሁን ሆኑ በዚህ ሳምንት ከተደመጡትና ለምሽቱ ቅዳሜ ያደረግ ነው ዘገባ የኢትዮጵያዊቷ ሙኒት መስፍንና የባንድ አባላቶቿ ሁለት ሽልማቶችን መቀዳጀት ነው። አቀንቃኝ ሙኒት መስፍን ባለፈው ቅዳሜ በቡድንና በተናጥል ባለፈው ሳምንት ቅዳሜ በቡድንና በተናጥል ሁለት ሽልማቶችን ተቀዳጅታለች። ሙኒት አቤት አቤት በሚለው ዘፈኗ በተናጠል ስታሸንፍ ላክሬያ ከተሰኘው ባንዷ ጋር ያወጣችው አልበም ደግሞ ዋሚ የተሰኘውን የዋሽንግተን ዲሲና አካባቢዋ አርቲስቶች ሽልማትን አሸንፏል። ማክሰኞ ለት ማምሻውን ሙኒትና ባንዷ ለትዕይንት ሲዘጋጁ በነበረበት ወቅት አግኝቼ ያነጋግሪያቸው ነበረ። ቆይታችን ሙኒት የላክሬያ ባንድ አባላትን ከምታስተዋውቅበት ይጀምራል። Yana Nicole over here. Wave, Yana? Uh, Yana Nicole, no She's the founder and the flutbar of Project Flute. We have Chao Tian here. Uh, hi, Chao. Chao's from China. She plays the Chinese dulcimer the yuli yule, you want to see me? yes, i know. and Na a song i like. and that's christian perez. he's waving over there. he's the guitar player. and also he arranged most of the music. it's a music arrangement. and then a sona, guitar that i don't know. now, project locrea, zika, sostadlen, gendel, lu, chumalu, mani, adle, mani, asiniyega, who does percussion. and marty Risenberg, who's the machi, the drummer. ስለዚህ እነሱም አሉ። ቤዝ ፕሌየር አንዳንድ ጊዜ ይቀያየራሉ፣ ግን እዚህኛው ሪኮርዲንግችን ላይ በን ሁዝላስ የመሪው ምበን ሪኮፍ ዝ ቤዝ ፕሌየር እዚህኛው አልበማችን ላይ ስለዚህ ፕሮጀክት ሎክሪያ እንደዛ ይመስላል። በአይዲያ የመጣው ወደ ሁለት ሺ አስራ ስምንት ላይ ነበር። ዘን ቱ ታውዘንድ ኤቲን አይዲያ ስታርትድ ፕሮጀክት ሎክሪያ። ስሙ ከፍቅርና ክሬቲቪቲ ጥበብን በደንብ አድርጓ ያዋሀደ ያዋሃደ ስም ያለው ሎክሪያ። እንደዛ ነው የተፈጠረው በሁለት ሺ አስራ ስምንት ነበረ ያና የጀመረችው እና ዋናው ሀሳብ ምንድን ነው? ሁላችንም ከተለያየ ሀገር ነው የምንመጣው ከአርጀንቲና፣ ከቻይና፣ ከቡልጋሪያ፣ ከኢትዮጵያ ከተለያየ ቦታ ስለምንመጣ የሁላችንም ባህል እና ባህላዊ ሙዚቃዎች ይሄ ፎክ ሙዚቃ የምንለውን እናመጣና እዚህ ደግሞ በአዲስ መልክ አሁን ላለው ተመልካች ሞደርናይዝ አድርገን በደንብ አድርገን አሬንጅ አድርገን እንደ ጃዝ ወርልድ ሙዚቃ ጃንራዎች ውስጥ የሚገባ አይነት አልበም ሰርተን በዛ ነው የተገናኘነው እና አንድ ላይ መስራት የጀመርነው እና አሁንም ያሸነፍነውም፣ ከሽልማቱ በኋላ እናወራለን ግን ሽልማቱም በወርልድ ሙዚቃና ወርልድ ዘፈን በሚለው ኮንቴክስት ነው። የዓለም አቀፍ ዘፈን የዓለም ዘፈን ትንሽ እራሱ ጃንራው ግራ የሚያጋባ ጃንራ ነው። ሁላችንም ከዓለም ነው የምንመጣው፣ ግን የተለየ አይነት የሀገራችን ባህል በተለየ የያዘውን አይነት ስልት እሱኛውን ነው የዓለም አቀፍ ባህል እና የዓለም አቀፍ ስልት የሚባለው ኮንሰፕት የመጣው ከዛ። ቀጣዩ ጥያቄ ሊያና ነው በአንዱ እንግዲህ እንደነገራችሁኝ እንደ ኤሮፓውያን አቆጣጠር በ2018 ዓ ም የዛሬ አራት ዓመት በያና ነው የተመሰረተው ብላችኋል እና ያና በአንዱን ለመመስረት ምንድን ያነሳሳሽ ነገር? እኔ የመጣሁት ከቡልጋሪያ ነው። የቡልጋሪያ ዘፈን እወዳለሁ። እዚህ አሜሪካ ከመጣው በኋላ የተለያዩ ሀገሮች ባህላዊ ዘፈኖችን ማጥናት ጀመርኩኝ እና ቀላል ዜማዎችና ጨዋታዎች ከዘፋኞችም ከህዝቡም ጋር እንደ ኢንፌክሽን የሚጋቡና የሚተላለፉ ሰዎችንም የሚያስተሳስሩ መሆናቸውን ተገነዘብ። የተገናኘ ነው በሽልማቱ ምክንያት ነው። እንዲሁም ደግሞ ለሙዚቃም እየተለማመዳቸው ያለበት በአጭር ጊዜ ውስጥ ነው ያገኘኋችሁ። ለተመልካቾች ይህ እንዲገባቸው እንደ ታጣበሽ እንዳገኘሽኝ መጀመሪያ እንኳን ደስ አላችሁ። በድጋሚ ልበል አስተካክዬ እንኳን ደስ አላችሁ። በጣም በጣም እናመሰግናለን እኛም በጣም ደስ ብሎናል እንኳን አብሮ ደስ አለን እሺ ሽልማቱ ምን ነበረ ተወዳድራችሁና ያገኛችሁት ምንድን ነው ስ በምን ዘርፍ የምን ምን አይነት ተቋም ነው የሸለማችሁ እስኪ ዘርዘር አርገሽ ንገሪኝ ላሳያችሁ። ና የሆና ሽልማቶችን ትመስላለች። ሁለት ዘርፍ ላይ ነበር የተወዳደር ነው። ዋሚዝ አዋርድ ይባላል። ዋሚዝ የዋሽንግተን ኤሪያ ሚውዚክ አዋርድ ስለዚህ ዋሽንግተን አካባቢ ማለት ሜሪላንድ፣ ቨርጂኒያ እና ዲሲን ያካትታል እና እዚህ አካባቢ ያሉት የተለያዩ የሙዚቃ ቡድኖች እና ግለሰቦች ሁሉም ይወዳደራሉ የመጀመሪያው ዙር በ ሰው ድምፅ በድምፅ ነው ምን ያህል ድምፅ አገኛችሁ በሚለው አንደኛውን ዙር በዛ አልፈን ከዛ በኋላ ሁለተኛው ዙር ደግሞ በዳኞች የዚያ አካባቢ የሙዚቃ ባለሙያዎች በዛ ናቸው ስለዚህ ሙዚቀኞች ፕሮዲሰሮች የተለያዩ የሙዚቃ እንትን ማሳያ ቦታዎችም እነሱ የሚካትቱበታል ሙዚቃ የሚያስተምሩ ሰዎችም አሉበት እና እነሱ ደግሞ በሁለተኛው ዘርፍ ያወዳደሩ እና ከነበሩት ፋይናሊስቶች እኛ በሁለት ዘርፍ ነበር የተወዳደር ነው አንደኛ በአለም አቀፍ ሙዚቃ ቡድን ወይም አርቲስት በሚለው ስም እና ሁለተኛው ደግሞ አንድ አቤት አቤት የሚባል የአስናቀጭ ወርቁን ዘፈን እንደ እኔ ደግሞ እሱን ነበረ። በአንዱ ካቀረኳቸው ዘፈኖች ውስጥ አንዱ እሱ ነበረ እና እሱኛውን ዘፈን ደግሞ በአለም አቀፍ ዘፈን በራሱ ደግሞ የራሱን ተወዳድሮ ነበረ እና አቤት አቤት ደግሞ በዛ በአለም አቀፍ ዘፈን አሸነፈ እና ቅዳሜ ለታ ዛሬ ሰኞ ሲተላለፍ ማክሰኞ ከሆነ ቅዳሜ ለታ ነበረ የሽልማቱ ቀን እና ሁለቱንም አሸነፍን። በጣም ደስ የሚል ነገር ነው። በአንዱ አዲስ ነው አልበሙ ያለቀው ታህሳስ አካባቢ ላይ ነው አልበማችን። በሁሉም በስፖቲፋይ በሁሉም ይገኛል። በፕሮጀክት ሎክሪያ ስትፈልጉት በዛ ታገኝታላችሁ። እና ሁላችን በጣም ደስ ብሎናል። ሁለት ሽልማት ሳገኝ ደስ የሚል ነገር ነው። እና በዚያ አካባቢ ደግሞ በቃ የዋሽንግተን ዲሲ እና ዋሽንግተን ዲሲ ቨርጂኒያ፣ ሜሪላንድ ያሉት ሙዚቀኞች ነበረ ተሰባስበን የነበረው። በጣም በተለያዩ ዘርፎች ነበረ ሽልማቱ። የእኛ ደግሞ በዘፈን እና በባንድ በአለም አቀፍ ዘርፍ አሸንፈን ዛሬ በብሉዝ አሊ የሚባል ደግሞ ዲሲ ውስጥ በጣም የታወቀ ጃዝ ክለብ ነው ብሉዝ አሊ የሚባል ቦታ ላይ ያለ ነው። እዛ ደግሞ ፐርፎርም ልናደርግ ተሰባስበን ነው። በጣም ደስ ይላል። ካላስቸገርኩኝ፣ መልካም ፈቃድሽ ከሆነ እስቲ ትንሽ አቤት አቤት ለተመልካቾች እኮ የለ couldn't be sweat, men who can a I know. I የመጨረሻ ጥያቄ የማደርገው ከዚህ በኋላ ፕሮጀክት ላይ ክሬያ ወዴት ነው የሚቀጥለው? ወደ ኢትዮጵያ እንደ ሀሳብ ያለን ምንድነው? ሁላችንም ከተለያየ ሀገር ስለሆንን ሁላችንም በየሀገራችን ሰው እንዲያውቀን ሄደን እንድንጫወት። አሁን እሷ ቡልጋሪያ ከሆነች ያው የሆነ ቀን ቡልጋሪያ ሄደን፣ ቻይናም ሄደዋል፣ እንደውም ከዚህ በፊት ቻይናም ሄደው ነበረ። እሱ ከአርጀንቲና ነው፣ ከተቻለ ወደ አርጀንቲና፣ እኛም ጋር ደግሞ መጥተው። ፕሮጀክት ሎክሪያ ማለት በቃ የዓለም አቀፍ ሙዚቃ ስለሆነ ደስ የሚለው ነገር በቃ የሁላችንም ባህል በሙዚቃ ደግሞ ያ ሙዚቃ አንድ ያደርጋል አደለም? እሱንም አብሮ ለማሳየት በጣም ደስ የሚል ነገር ነው። ስለዚህ እዚህ ሰፈር ዲሲ፣ ሜሪላንድ እና ቨርጂኒያ ብዙ ተጫውተናል። ከዛ ደግሞ ሰፋ እያለ ወደ ኖርት ካሮላይና ወደ ላይ ወደታችን ምንሄድና ከዛ ደግሞ ዓለም አቀፍ የተለያየ ሀገራትን ቱር ለማድረግ እና እስከተቻለን ድረስ ዓለማችንን ለማዳረስ ነው ሀሳባችን እና አዳዲስ ዘፈኖች፣ አዳዲስ ሀሳቦች፣ አዳዲስ ሙዚቀኞችን ገባ አወጣ እያሉ የተለያየ ባህሎችን እያዋሃድን በሙዚቃ አንድነታችንን ለማሳየት እና በሙዚቃ ፍቅርን እና ሰላምን እና ደስ የሚል ጨዋታን ለማስተላለፍ ነው ሀሳባችን። በጣም ቆንጆ። የአልበሙ ስም ምንድነው? የአልበሙ መጠሪያ ሰዎች እንዲያገኙት። ይህ የመጀመሪያ አልበማችን ነው። የአልበሙ መጠሪያ ላክሬያ ነው። በስፖቲፋይ በዩቲዩብ እና አማዞን እንዲሁም አፕል ሚውዚክ ላይ ይገኛል። ስለዚህ ፕሮጀክት ሎክሬያ፣ ሎሲርኤ፣ ላቭ እና ክሪኤቲቪቲ ሎክሬያ፣ ፕሮጀክት ሎክሬያ ብላችሁ ትፈልጉት፣ በሁሉም ዘት ታገኝታለን። But I would like to say thank you, congratulations and have a good show. Thank you so much. አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ጋቢና ቪ ይቀጥላል። ሁድ ምሽት መጋቢት 25 2014 ዓ ምት መሰናዶ ነው። በማዳመጥ ላይ የምትገኙት በሳምንት ውስጥ ሁል ጊዜ ሁድ ሁድ እንደተለመደው ለሰኔ ያነቃቃሉ፣ ያዝናናሉ ያልናቸውን የምናሰማችሁ ጊዜ ነው። ከሙዚቃ ወደ ፊልም ነው የምንሻገረው። ፍትህ ወይም ፋየር ዊዝን የተሰኘው ፊልም ባለፈው ሳምንት ውስጥ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ለእይታ ቀርቧል። ይህ ከኢትዮጵያ በፖለቲካ ጥገኝነት ለቀው ወደ ዩናይትድ ስቴትስ ከመጡ ሶስት ሴቶችና ቀድሞ በደል የበደላቸውን ግለሰብ ለ ፍትህ ለማቅረብ የሚያደርጉትን ጥረት የሚያስቀኝ ፊልም ነው። ሀብታሙ ስዩም በስነ ስርአቱ ላይ በመገኘት ተመልካቾችን እንዲሁም ደግሞ የፊልሙን ዳይሬክተር በማነጋገር ያሰናዳው ዘገባ ቀጥሎ ይቀርባል። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲህ ያስረዳል ቱ ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርስቲ፣ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በአለም ላይ ለውጥ ማምጣት እችላለሁ፣ አለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው ይሄ። አይበገሬነትን፣ ሳይታክቱ መግፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም ሰዎች ብቃት ማላበስ ይችላሉ። ይሄ ለኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት And it's a One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who. በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው፣ ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከዓመታት በፊት በ ሰላሳ ዓመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ እዚህ በመወለዴ አልተረዳኋቸውም ነበር አሁን ላይ ይሄ ፊልም የተጎጂዎችን ድምፅ ብቻ ሳይሆን የሁሉንም ሰው ድምፅን ያጋራው በግል ያልነበረኝን መረጃ አሳውቆኛል በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል ትምህርታዊ ነው በስሜት ይነጣል በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው። ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች። የተመለከት ነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በእርግጥ ከዓመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ አፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በእርግጥ ኃይል ያለውና የነፃነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል። ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣ ውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ህይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝች አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጡ። እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች፣ በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ ዕድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከእሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅተዋል። እሳቸውን የመሰሉት ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው። ይህን መሳይ ፊልም እንዲሰሩ የምንፈልገው እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካል አግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉት ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም፣ በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ። ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብዓዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትሕ የማግኘት ውጠውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል። ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ። አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለው። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት አምስት ዓመታትን ፈጅቶብኛል ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ። ክሪስቶፈር ኤርሚያስ ወልድ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም ስለሆናችሁ እናመሰግናለን። ዝግጅቶቻችን እያገባደድም ነው። የድሬዳዋ ከተማ ነዋሪ የሆነው ዋለልኝ መኮንን በድሬዳዋ ውስጥ ዛፎችን በመትከል እና በመንከባከብ ላለፉት አስራ አንድ አመታት በበጎ ፈቃደኝነት ቢያገለግልም ይሁንና ራሱን ግን ከጎዳና ሕይወት ማውጣት አልተቻለውም። በቅርቡ ግን በማህበራዊ ሚዲያው ላይ በበጎ ምግባር የተሰማሩ ወጣቶች ገንዘብ በማሰባሰብ እሱን ከጎዳና ላይ ለማንሳት ተንቀሳቅሰዋል ሲል አዲስ ቸኩል በዚህ ሳምንት ዘገባ ልኮልን ነበር። ቀጥሎ ይቀርባል። እንደ ድሬዳዋም እንደ ከዚራ ልጅነቴም ያው ከዚራ የምትታወቀው በፊት በዛፎቹ አጥላ ነው። ብዙ የሀገራችን ዘፋኞች ዘፍነውለታል። ያ ነገር ግን አሁን በኛ እድሜ ላይ ቆሟል የሆነ ቆሟል። ስለዚህ እንደ ድሬዳዋ ልጅነቴ እንደ ከዚራ ልጅነቴም ይህን የራሴ አድርጌ በምችለው መጠን ከዚህ ከዚህ መንገድ ጀምሬ እየሰራው ነው። ወደፊት ደግሞ ምችለውን ያህል ወደ ሌሎች አካባቢዎችም እየኩ አስፈላጊ እርዳታ እና ድጋፍ ከተደረገልኝ ቀሪውን ከዚራ ለማልማት ፈቃደኛ። አስራ አንድ አመቴ ብዙ ውጣ ውረድ አሳልፍ ያለው ውሃ ተቆርጦብኝ ነበር ከቤት ወጥቼ መንገድ ላይ እዚህ የምታየው መንገድ ላይ እስከ መኖር ደረጃ የደረስኩት ይህን ስራ በማለቴ ነው። እና ቤት ሳይኖርህ ውሃ ሳይኖርህ አትክልተኛ ሆነ አትክልት መንከባከብ ይከብዳል። ስለዚህ ከጎረቤቶቼ ቤቶቼ ውሃ እየለመንኩ የቆጣሪ የከፈልኩ ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። ግን ስራው ደስ ይላል። አሁን ባለው ውጤት በጣም ደስ የሚል ያው ከተማችን ውስጥ ካሉት ቆንጆና አረንጓዴ መንገዶች ውስጥ አንዱ ሆኗል። የተለያዩ ሰዎች ለሰርግ፣ ለልደት ምረጡኝ ዘመቻ ሁላ ሳይቀር የሚደረግበት ሰው ተሰብስቦ ማህበራዊ የሚያሳልፍበት ቦታ ሆኗል። ይሄ ለእኔ ትልቅ ደስታ ነው። ወደፊት ደግሞ የበለጠ እኔም ተጠቅሜ አካባቢውንም የበለጠ ማለማበት ሁኔታ ይፈጠራል ብዬ ነው የማምነው። ዋለልኝ ያለማው መንገድ ለፊልም፣ ለፎቶ፣ ለሰርግና ና ሌሎች መርሃግብሮች ተመራጭ ሆነዋል። ብዙም ድምፁ ሳይሰማ ዛፎችን ሲንከባከብ የኖረው ዋለልኝም ትክክለኛ ስራና ማንነቱን የሚያንጸባርቅበት ሚና ተሰጥቶት በዚሁ ቦታ ላይ የከበረ ዳ የተባለ ፊልም ላይ ተሳታፊ ነበር። መስጠት ዳሁኑ መስጠት መስጠት እኮ ተግባር ነው። ያልሰጠነው ስጦታ መልካም ምኞት ወይም ተስፋ ነው እንጂ ስጦታ አይሆነ። ነገር ግን የመስጠት መጀመሪያ ሊሆን ይችላል። እኔ ኔ ካለፉት ስምንት ዓመታት ጀምሮ የተከልኳቸው ዛፎች ስተክል፣ ስንከባከብ በምላሹ ምንም አገኛለሁ ብዬ አለሁ ዛሬ ግን ጠቅሞናል። ቤቴ በልማት በፈረሰ ሰዓት ይዛ ኩቺ ጥላ ዛሬ ቤቴ ነው። ዋለልኝ ስራውን ለማስፋት በቅርቡ የሚያውቃቸው ወዳጆቹን ድጋፍ ሲጠይቅ የነበረ ሲሆን የልጅነት ጊዜውን በከዜራ እንዳሳለፍ የሚናገረው የተባረከ አስፋው ግን የተጠየቀውን ድጋፍ ብቻ ከማድረግ ይልቅ ሰፋ ያለ ነገር ለዋለልኝ አስቦለታል። ሳየው ብዙም ደጋፊ የለውም ዋለልኝ ዋለልኝ አይናገርም። ዋለልኝ እንደ ሌሎቹ ብዙ ያወራ ሰው አይደለም። ሰርቶ መኖር እንጂ አውርቶ መኖርን የሚወድ ሰው አይደለም። ስለዚህ እች አለም ደግሞ አሁን በዋለልኝ አይነት ሳቢያ የምትቀበለህ አደለችም። ስለዚህ ዋለልኝ ቢናገርለት ሰው ያስፈልጋል። ዋለልኝ ስራውን የሚያሳይለት ሰው ያስፈልጋል። መነሻ የሆነኝ እውነት ለመናገር አሁን የሪሰንቱን የቅርቡ መነሻ የሆነኝ እሱ ነው። እንግዲህ እንዳልኩ ልጅ ተናግረው ያቅ ይረክ በዚህ ጋር ሳልፍ አስቁሞኝ እነኝ እነኝ መሳሪያዎችን ብትገዛልኝ ብሎ አይነታቸው ወደ 10 15 የሚሆኑ መሳሪያዎችን ጽፎ አመጣ። አይ ይሄማ ትንሽ ነው፣ ከተባበርን ከዚህም በላይ ማድረግ እንችላለን። ጥፍጥፍ በሚል እንግዲህ ሶሻል ሚዲያን ለበጎ መጠቀም አንደኛውም ጠቀሜታ ይሄ ነው። ሶሻል ሚዲያ ላይ ጻፍኩት የድሬዳዋ ልጆችም የድሬዳዋ ልጆች ያልሆኑም ይሄንን ቦታ የሚያውቁም ይሄን ቦታን በፎቶ ብቻ የሚያውቁትም ሳይቀር ከመላው ዓለም ከዚህ ከዚህ ምልህ የለም ከመላው ዓለም አንድ መቶ ሺህ አምስት መቶ አራት ብር እኔና ዋለልኝ በከፈትነው አካውንት በአንድ ሳምንት ጊዜ ውስጥ ገቢ ሆነዋል ማለት ነው። በዚህ ምስጋና መርሃ ግብር ላይ የተገኙት ከንቲባ ከድር ጀዋርም በአስተዳደሩ ስም ሀምሳ ሺህ ብር ሊሰጡ ቃል ገብተዋል እንደ አስተዳደር ይሄ ልጅ ሰለቸኝ ደከመኝ ሳይል ረጅም ጊዜ ሲሰራ ነበረና በከንቲባው ጽህፈት ቤት ስም ያው ሀምሳ ሺህ ብር ጠዋት ቃል ገብቼ ለታለሁ እሰጣቸው ከንቲባ ከድርና የህግ ባለሙያዊት ባረክ ወጣቱ ዋለልኝ ስራውን እንዲያሰፋ ሌሎች የድሬዳዋ ሰፈር ወጣቶችም የዋለልኝን አርአያ እንዲከተሉ ምኞታቸውን ገልጸዋል ህይወት ነው። ድሬዳዋ ካለዚህ በራ ዛፍ መኖር አይቻልም። ሁላችንም እስትንፋሳችን ስለሆነ በዚሁ መልክ ባለንበት ማንከባከብ አለብን። ዋልልኝ ወንድማችን ያው እዚህ ብቻ ሳይሆን የቀበሌ ስራ አስፈጻሚ መኖር ነበረበት። የእሱ መንደር ነው። ዛሬ ያለ ነው ቢንያም ሌሎቹን ከዚራ ውስጥ ያሉትን ቦታዎች እንዲሁ ለበጎ አድራጊ ወጣቶች እየሰጠ ግሪነሪውን ማድረግና ከዚራ ዛፍ ጥላ ስር ተብሎ የሚዘፈንለትና በሁሉም የሚታወቀው ነገር ቀጣይነት እንዲኖረው እንፈልጋለን ብዬ ነው ማስበው። ቀጣይ እንግዲህ የመጀመሪያው የመጀመሪያው እኔ እኔ በግለሰብ ደረጃ ማስበው ከሱም ጋር የተነጋገር ነው ምንድን ነው አንተ ፓዮኒር ነህ፣ ወይንም ደግሞ አንተ አርአያ መሆን መቻል አለብህ ነው አንደኛው። ምክንያቱም ከዚራ ብቻ አይደለም ድሬዳዋ። ድሬዳዋ ማለት 24ቱ ቀበሌ ወይንም ደግሞ በአሁኑ ዘጠኙ ቀበሌ ነው። ስለዚህ ከዚህ ብቻ ስለሆነች ለማ ማለት ወይም አረንጓዴ የሆነ ማለት አይደለም። ግን ዋለልኝ ኢንስፓየር ያደርጋል። ስለዚህ እንደ ዋለልኝ ከሰራ ሁሉም ሰው የሚሸለምበት፣ ሁሉም ሰው የሚመሰገንበት፣ ሁሉም ሰው የሚሞገስበትን አትሞስፌር መፍጠር ነው አንደኛው የአእምሮ ስራ ማለት ነው። ዋለልኝ የጎረቤቶቹ ምርቃትና መበረታቻም አልተለየውም። የተደረገለት ድጋፍ ከፍተኛ መነቃቃት እንደፈጠረለት የሚናገረው ዋለልኝ የትኩረት አድማስ ሆናት ፍቶ ተጨማሪ ከዜራ መንገዶችን በዛፍ የማልማት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የአዲሱ ትውልድ ድምጽ። መርሃ ግብሮቻችንን ከሰኞ እስከ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በቪኦኤ ኢትዮጵያ ቻናል በኤንኤስኤስ 12 ኬዩ ባንድ ኢትዮ ሳት ላይ ይከታተሉ። በሳተላይት ኤንኤስኤስ 12 57 ዲግሪ ኢስት በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋ ሀርዝ በፍሪኮንሲ በፍሪኩንሲ 56 በሲምቦል ሬት 450 msym ኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል በሞዱሌሽን dvbs2 እንዲሁም ኪፒኤስ ኬ ላይ ያገኙናል። ጋቢናቬ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መጋቢት 25 2014 ዓ ምት መሰናዷችንን እዚ ላይ ፈጽምን፣ በንጎ ምሽት በመደበኛው መሰናዷችን እንገናኝ እያለን እዚ ላይ እንሰናበታለን። ሰላም ጤና ስጥልኝ። ሳስተናግዳችሁ ያ ምሽት ኤደን ገረመው ከመላው የአሜሪካ ድምፅ ባለሙያዎች እንዲሁም ደግሞ አቀናባሪያችን ብርሃን ሃይሉ ጋር በመሆን ነበር ደናደሩ።